በትግራይ ኃይሎችና በኢትዮጵያ መንግስት መካከል በፕሪቶሪያ ስምምነት ከተደረገ ልክ በሰባተኛ ወሩ ይገባኛል ውዝግብ ያለበትና ከጦርነቱ በፊት በትግራይ ክልል ይተዳደር የነበረ ምዕራብ ትግራይ ወይም ወልቃይትና ሁመራ የተባለው አካባቢ የዘር ማጽዳት እየተካሄደ ነው ሲል ሂውማን ራይትስ ዋች ዛሬ ባወጣው ሪፖርት ከሷል። ኤደን ገረመው ዝርዝሩን ይዛለች። ሂዩማን ራይትስ ዋች የአማራ ኃይሎችና የአካባቢው ባለስልጣናት በጉልበት የትግራይ ተወላጆችን ማፈናቀላቸውን ቀጥለዋል ያለ ሲሆን፣ የኢትዮጵያ መንግስት ይህንን ተግባር በመፈጸም ላይ የሚገኙ የጸጥታ ኃይሎችን እንዲያግድ እንዲመረምር እና በአግባቡ እንዲቀጣ ሲል ጥሪ አቅርቧል። ከዚህ በተጨማሪም ዓለም አቀፍ ህጎች በጉልበት ከቀያቸው የተፈናቀሉ ሰዎች ወደ መኖሪያ ቀያቸው እንዲመለሱ ይጠይቃሉ ሲሉም አስታውሷል። ነገር ግን አሁን ባለው ሁኔታ የትግራይ ተወላጆች በፈቃደኝነት ደህንነት ተሰምቷቸውና ክብራቸውን በጠበቀ መልኩ የሚመለሱበት ነገር የለም ብሏል። ህዳር ላይ የተደረገው የተኩስ አቁም በምዕራብ ትግራይ ያለውን የዘር ማጽዳት ዘመቻ በምንም መልኩ አላቆመውም ያሉት የድርጅቱ የአፍሪካ ጉዳዮች ምክትል ዳይሬክተር ላቲሽያ ባደር የኢትዮጵያ መንግስት ተበዳዮች ፍትህ እንዲያገኙ ቆራጥነቱ ካለው በምዕራብ ትግራይ በደል እየፈጸሙ ባሉ ባለስልጣናትና የጦር መሪዎች ላይ ገለልተኛ ምርመራዎች የማድረጉን ሂደት መቃወሙን ማቆም አለበት ሲሉ አሳስበዋል። ከመስከረም እስከ ሚያዝያ 2015 ዓ ም ድረስ በስልክ ያነጋገራቸውን 35 የሚሆኑ ምስክሮችን የእርዳታ ተቋማት ባልደረቦችንና የጥቃት ሰለባዎችን ቃል ጠቅሶ ሪፖርት ያወጣው ድርጅቱ አብዛኞቹ ያነጋገራቸው የትግራይ ተወላጆች ሲሆኑ በሁመራ ማቆያ ውስጥ እንደሚገኙም አክሏል። በቃለ መጠየቁ መሰረትም በሁመራ ብራውያን፣ በአደባይ አካባቢዎች ከህዳር ወር እስከ ጥር 2015 ዓ ም ድረስ ባለው ጊዜ ውስጥ ከአንድ ሺህ በላይ የትግራይ ተወላጆች ማቆያ ገብተዋል ብሏል። ሪፖርቱ አክሎም በጥቅምት 30 2015 ምሽት ላይ የአማራ ኃይሎችና ፋኖ ከሁመራና አካባቢው ከተሞች የሚኖሩ 2800 የሚደርሱ ወንዶች፣ ሴቶችና ህጻናት የትግራይ ተወላጆችን ከአምስት ማቆያ ጣቢያዎች በማንሳት ወደ ማዕከላዊ ትግራይ አጓጉዘዋል ያለውን የሮይተርስን ዘገባ ዋቢ ያደረገ ሲሆን በጥር ወር መግቢያ ላይ ተጨማሪ ሰባ ሰዎች በጉልበት ከአካባቢው ተባረዋል ብሏል። ሪፖርቱ የአካባቢው ታጣቂዎች ከመጋቢት 2015 አንስቶ በስፍራ የሚኖሩ የትግራይ ተወላጅ የሆኑ ሲቪሎችን ማስፈራራትና በደል ማድረሳቸውን ከአዲባይ ወደ ሱዳን የተፈናቀለ ሴት ቃልን ጠቅሶ አስፍሯል። ሪፖርቱ ከዚህ በተጨማሪም እንደ አውሮፓያን አቆጣጠር በሚያዝያ 2022 ሂውማን ራይትስ ዋችና አምነስቲ ኢንተርናሽናል በቅንጅት በመሆን የአማራ የጸጥታ ኃይሎችና የአካባቢው ጊዜያዊ አስተዳደር ባለስልጣናት የትግራይ ተወላጆች ላይ እየፈጸሙት ነው ያሉትን የዘር ማጽዳት ዘመቻና ተቋማቱ በመቶዎች እንዲሁም በሺዎች የሚቆጠሩ የትግራይ ተወላጆች በመንግስት ቢሮዎች፣ ፖሊስ ጣቢያዎች፣ ወታደራዊ ካምፖችና እስር ቤቶች ውስጥ ይገኛሉ ማለቱንም አውስቷል። በሁመራ ቤተ ህንጸት በተሰኘው እስር ቤት ሁለት ሺህ ሰዎች መታሰራቸውን በሐምሌ ወር 2013 ዓመተ ምህረት በዛ ታስረ የነበረውን የ42 ዓመት እስረኛን ጠቅሶ ገልጿል። አብዛኞቹ የትግራይ ተወላጆችም በአማራ ጓደኞቻቸው ቤት በመደበቅ ማንነታቸውን በመሸሸግ ከአማራ ከወልቃይትና ከኤርትራውያን ጋር የደም ዝምድና እንዳላቸው በመግለጽ ይህን የመሰሉ እስሮችን እንደሚያመልጡ መናገራቸውን የ30 ዓመት ሴትን ጠቅሶ የዘገበ ሲሆን ይሁን እንጂ አብዛኞቹም በነሐሴ 2015 በጸጥታ ኃይሎች እየተለዩ ተባረዋል ብሏል። በሁመራ በሚገኘው ቤተ ህንጸት የሚሰኘው የጸባይ ማረሚያ ከተገቢ በላይ ከመጨናነቁ የተነሳም 12 ሜትር በ4 ሜትር ባለች ስፍራ ላይ 140 ሰዎች እንደሚገኙና በዚህ መልኩ በአጠቃላይ 1900 የሚደርሱ ሰዎች መታሰራቸውንም ሪፖርቱ ገልጿል። በተጨማሪም የማረሚያ ቤቶቹ ጠባቂዎች እስረኞቹ ምግብ ውኃና መድኃኒት እንዳያገኙ እንደሚከለክሉ ማክሏል። በመንግስት ማዕከል ውስጥ ታስሮ የቆየ አንድ እስረኛን ዋቢ በማድረግ ስልሳ እንሆናለን፣ ነገር ግን ምግብ አይሰጡ ቢሰጡንም ምግብ ይዘውልን የሚመጡት የሌላ ብሔር ሰዎች ናቸው። እነሱም ይሰደባሉ። በዚህ የተነሳም አንዳንዴ ምግብ አንበላም ማለቱንም አስፍሯል። በተጨማሪም በማረሚያ ቤቶች ውስጥ የነበሩ ሌሎች ሁለት ግለሰቦች ባለፈው ዓመት የትግራይ ተወላጅ እስረኞች ካመለጡ በኋላ የተቀሩት ጠባቂዎች አንድ ሙሉ ቀን ለሽንት እንኳን ሳይፈቅዱላቸው እንዳዋላቸው የገለጹ ሲሆን ሌሎች ሶስት ሰዎች ደግሞ በቅጽል ስሙ ባምቢኖ ተብሎ የሚታወቅ አንድ ግለሰብ እየተጸዳዳ ሳለ በመሳሪያ መገደሉን መስክረዋል ብሏል። ከዚህ በተጨማሪም ሪፖርቱ አያይዞም የትግራይ ተወላጅ እስረኞች በቧንቧ ብረት በኤሌክትሪክ ገመዶችና በዱላ መገረፋቸውንም መስክረዋል ብሏል። ሂማን ራይትስ ዋች ግንቦት 10 2015 ዓ ም የዚህን ሪፖርት ቅድመ ምርመራ ውጤቶች ለኢትዮጵያ መንግስት መላኩን ለፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከላከው ደብዳቤ ጋር በማበር ያስታወቀ ሲሆን ከኢትዮጵያ መንግስት ምላሽ አለማግኘቱንም ገልጿል። ሂማን ራይትስ ዋች አነጋገርኳቸው ያላቸው የትግራይ ተወላጆች ፍትህና ተጠያቂነትን ይሻሉ ብሏል። ሪፖርቱ የዘር ማጽዳት የሚለው ቃል ዓለም አቀፍ ሕግ በተባበሩት መንግስታት መደበኛ ትርጓሜ የለውም ያለ ሲሆን ለዚህ ሪፖርት በአባሪነት የተጠቀመው የመንግስታቱ ድርጅት የባለሙያዎች ኮሚሽን በዩጎዝላቪያ የተፈጸመውን ዓለም አቀፍ ሰብዓዊ ሕግ ላይ ባለው መሰረት መሆኑን ጠቅሶ የዘር ማጽዳት ማለት አንድን ብሔር ወይም ሃይማኖታዊ ቡድን በሌላ ብሔር ወይም ሃይማኖታዊ ቡድን ጭካኔ በተሞላበትና ፍርሃትን በሚያጭር መልኩ ከአንድ መልክዓ ምድር ሆነ ብሎ ለማስለቀቅ የታቀደ ፖሊሲ ነው የሚለውን ትርጓሜ መጠቀሙን አስታውቋል። ሲያጠቃልልም እስካሁን ድረስ የኢትዮጵያ መንግስት፣ ጥቃት ፈጻሚዎችን ወደ ፍትሕ ለማቅረብ አነስተኛ ፍላጎት ነው ያለው ብሏል። የአውሮፓ ሕብረት፣ ዩናይትድ ስቴትስ እና ዓለም አቀፍ ተቋማት በትግራይ የፍትሕን አስፈላጊነት ቀዳሚ ቢያደርጉም ነገር ግን ተጨባጭ የሆነ አፈጻጸሙን አልተከታተሉም ብሏል። አያይዞም የአውሮፓ ሕብረት የውጭ ጉዳይ ምክር ቤት ባለፈው ሚያዝያ ወር ላይ ከኢትዮጵያ መንግስት ጋር ባለፉ ጉዳዮች ላይ መደምደሚያ ሲያደርግና በቀጣይ ጉዳዮች ላይ ሲወያይ፣ ነገር ግን የምዕራብ ትግራይን ጨምሮ በፍትህ ላይ ምንም አይነት አለመሻሻል አለመኖሩን አልቃኝም ወይም ደግሞ ቸል ብሏል ሲልም ተችቷል። በመጨረሻም የኢትዮጵያ መንግስት ጥቃት አድራሾች ላይ ተገቢውን እርምጃ እንዲወስድ በሪፖርቱ መሰረትም የሰብአዊ መብት ጥሰትና ጥቃት አድርሰዋል የተባሉ ኮሎኔል ደመቀ ዘውዱ፣ ኮማንደር ደጀኔ ማሩ እና በላይ አያሌው ላይ ጥብቅ ምርመራ እንዲያካሄድና ና ገለልተኛ ና የሰብአዊ መብት መርማሪዎች ና ባለሙያዎች በአካባቢው ስራቸውን እንዲሰሩ እንዲፈቅድ ከተፈናቃዮች ና ከመንግስታቱ ድርጅት የተውጣጣ ገለልተኛ አካል በማቋቋም ክብር በተሞላበት በበጎ ፈቃደኝነት ላይ የተመሰረተ ና ደህንነቱ በተጠበቀ መልኩ መልሶ ሰፈራ እንዲያካሂድ እንዲሁም የአፍሪካ ህብረት በመጪው ሰኔ ከሚያደርገው ጉብኝት በኋላ ሪፖርቶችን ለህዝብ ማቅረቡን እንዲያረጋግጥም ጠይቋል። ከላይ የተጠቀሱት ሶስቱ ግለሰቦችም አድርገዋቸዋል የተሰኙ ክሶችንም በሪፖርቱ አክሏል። በተጨማሪም ሪፖርቱ የአፍሪካ ህብረት የመንግስታቱ ድርጅት የሰብአዊ መብት ምክር ቤት የባለሙያዎችን መመሪያ በመጪው መስከረም በሚያደርገው 54ተኛው ግብር ላይ እንዲያድስም ጠይቋል። የአሜሪካ ድምጽ በዚህ ጉዳይ ላይ ስማቸው የተጠቀሱትን ግለሰቦችና የኢትዮጵያ መንግስትን ለማነጋገር ጥረት አድርጎ አልተሳካለትም። እንደተሳካልን ይዘን የምንመለስ ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ዳይሬክት ፍሮም ዋሽንግተን